ጤናና አካባቢ ኢትዮጵያ ውስጥ የኮቪድ-19 ወረርሽኝን ለመከላከል በሕብረተሰቡ ዘንድ የሚታየው መዘናጋት በተለይ አዲስ አበባ ላይ በበሽታው የሚያዙ ሰዎች ቁጥር ባለፉት ሳምንታት ዳግም ከፍ እንዲል ምክንያት መሆኑ እየተነገረ ነው። ጤና ይስጥልኝ የዝግጅታችን ተከታታዮች እንደምን ሰነበታችሁ። የኮቪድ-19 ታማሚዎች ከሚረዱባቸው ማዕከላት አንዱ በሆነው የኤካ ኮተቤ የኮቪድ ሕክምና ማዕከል የጽኑ ህሙማን ክፍሉ ሞልቷል። ይዞታውን ለመቃኘት ለጥቂት ደቂቃዎች አብረን እንቆይ። ኢትዮጵያ ውስጥ ከአንድ ዓመት በፊት የኮሮና ተዋሲ በሌላው ዓለም በስፋት መሰራጨቱ እንደተሰማ የታየው ጥንቃቄ አሁን ላይ ተግባራዊ ቢሆን ኖሮ በተዋሲው ህይወቱ የሚቀጠፈው ወገን ቁጥር ይቀንስ እንደነበር ትዝብታቸውን የሚገልጹ ጥቂት አይደሉም። ውሎ ሲያድር ግለሰቦች ያደርጉት የነበረው ጥንቃቄ መላላት ሲጀምር በተዋሲው የሚያዙት ሰዎች ቁጥር በአንድ ጊዜ ማሻቀብ ጀመረ። በመንግስት የሚተላለፉ የጥንቃቄ ደንቦች ያዝ ለቀቅ አይነት መሆናቸው ስለ በሽታው በቂ ግንዛቤ የሌለው አብዛኛው ህብረተሰብ ችላ እንዲላቸው መንገድ የከፈተ ይመስላል የሚሉ አሉ። ከብዙ ጥንቃቄዎች ጎን ለጎን የኮቪድ-19 መከላከያ ክትባትን ለአብዛኛው ዜጋቸው ባዳረሱ ሀገራት ዛሬም የተዋሲው መስፋፋት አልተገታም። በዚህ ሁሉ የጥንቃቄ እርምጃ መካከል ኮቪድ-19 አይነቱን እየለወጠ መንሰራፋቱ በሚወራበት በዚህ ወቅት ኢትዮጵያ ውስጥ የሚታየው ግዴለሽነት ውሎ አድሮ ዋጋ እንዳያስከፍልም ያሰጋል። ባለፉት አራት ሳምንታት በተዋሲው የተያዙ ሰዎች ቁጥር በከፍተኛ ፍጥነት መጨመሩም የዚህ ማሳያ ለመሆኑ አያነጋግርም። በተለይ በዋና ከተማ አዲስ አበባ ከሚመረመሩ ሰዎች በተዋሲው የሚያዙ ሰዎችም ሆኑ የሚሞቱት ቁጥር መጨመሩን ዶክተር ዮሐንስ ጫላ የአዲስ አበባ ጤና ቢሮ ኃላፊ ለዶች ቨለ ገልጸዋል። ኮቪድ አስራ ዘጠኝ ያለበት ሁኔታ እንደ ከተማችን በየቀኑ የሚያዙ ሰዎች ቁጥር፣ በጽኑ የሚታመሙ ሰዎች ቁጥር፣ ሞትም ህይወታቸውን እየነጠቀ ያለ የህብረተሰብ ክፍሎች ያለፉት አራት ሳምንት ጀምሮ እጅግ በጣም ቁጥሩ እየጨመረ መጥቷል። የመጀመሪያውና የሁለተኛው ማዕበልን አልፈን ጋብ ብሎ ነበረ። ነገር ግን ካለፈው አራት ሳምንት ጀምሮ የመያዝ ምጣኔውን ጨምሯል። የሞትም መጠን እየጨመረ ነው። በጽኑ የሚታመሙ ህሙማን ቁጥርም እየጨመረ ነው። ተቋማቶቹም እየተጨናነቁ ናቸው። እንደ ጤና ቢሮ ኃላፊው በየዕለቱ የሚታየው የታማሚዎች ቁጥር ከፍ ማለት የወረርሽኙ ሶስተኛ ማዕበል መነሳቱን ማሳያ ነው። በእለታዊ ቁጥሮቹም እዳታው በየቀኑ የሚወጣው እንግዲህ የሚያሳየው እንደ ሌሎቹ አፍሪካ ሀገራትም ሶስተኛው ማዕበል ውስጥ አለን ብለን ነው ምናምነው። ስለዚህ እጅግ ፈታኝ ወቅት ነው። በጣም ትኩረት የሚያስፈልገው ወቅት ላይ ነው ያለነው። ኤካ ኮተቤ አዲስ አበባ ውስጥ በኮቪድ-19 የተያዙ ሰዎች የሚታከሙበት ለዚሁ ስራ የተለየ የህክምና ማዕከል ነው። ከአራት ሳምንታት በፊት የታማሚዎች ቁጥር ቀንሶ በማዕከሉ ቁጥራቸው በሀያና አርባ መካከል እንደነበር የህክምና ማዕከሉ ዋና የህክምና አገልግሎት ኃላፊ ዶክተር ናትናኤል በኩረጽዮን ለዶችቨለ ተናግረዋል። ቀነሰ በምንልበት ሰዓት ላይ ኦልሞስት በሆስፒታላችን የታካሚዎች ቁጥር ከ20 እስከ 40 ባለው ቁጥር ውስጥ ገብተው ነበር። አሁን ከረንትሊ እንግዲህ በዚች አንድ ወር ውስጥ ብቻ እራሱ እስከ መቶ አምሳ አካባቢ የሚሆኑ ታካሚዎች አሉ። ነገር ግን የመቀበል ካፓሲቲ አለ እንደ ሆስፒታል እስከ አራት መቶ የሚሆኑ ታካሚዎችን ለመቀበል ዝግጁ ነው። የህክምና ማዕከሉ ካሉት ከነዚህ ክፍሎች ሰላሳዎቹ ለጽኑ ህሙማን መታከሚያ ሲሆኑ በአሁኑ ወቅት ሁሉም እንደተያዙም አመልክተዋል። በዚህም በተዋሲው የሚያዙ ሰዎች ቁጥር መበራከት ይታያል። የታማሚዎች ቁጥር በጣም እየጨመረ ነው። በተለይ ከሁለት ወር በፊት ካለው ዳታና አሁን ያለውን ስናነጻጽረው በጣም እየጨመረ ነው ያለው ዋርድ ላይ የሚገቡ ታካሚዎችም የጽኑ ማን ክፍል የሚያስፈልጋቸው ታካሚዎችም አጠቃላይ የፖዚቲቪቲ ሬት እየጨመረ ነው። እንደ ሀገርም እንደ ሆስፒታል ደሞኛ ጋር የታካሚዎች ቁጥር ሲግኒፊካንትሊ አድሚሽን ጨምሯል። ከሌላው የህመም አይነት ለየት ስለሚል እንደው የህክምና ሁኔታው ለእናንተ ምን ያህል ፈታኝ ነው? ኮቪድ ህመም እንግዲህ እንደሚታወቀው የሪስፒራተሪ ዲዚዝ ነው። ሳምባን ነው የሚያጠቃው፣ የመተንፈሻ አካላችን ነው የሚያጠቃው። ስለዚህ አይ ቲንክ አብዛኛው እንግዲህ ህክምናውን ለማድረግ የምንጠቀምባቸው ላይክ እንደ ኦክሲጅን፣ ከኦክሲጅን በላይ በሚሆኑበት ደግሞ ማሽን ሜካኒካል ቬንቲሌተር፣ ባይፓፕ፣ ሲፓፕ የሚባሉ ማሽኖችን እየተጠቀምን ነው እንግዲህ ታካሚዎችን ደህና እንዲሆኑ እንግዲህ ሙከራ የምናደርገው። ከዛም ባሻገር ደግሞ ያው የሳምባ ኢንፌክሽን ዴቨሎፕ ስለሚያደርጉ የተለያዩ አንቲባዮቲክሶች እና ሜዲኬሽኖች እንግዲህ ይጠቀማሉ እነ ታካሚዎች። ያው እንግዲህ እኛ ጋር ከሚገቡት እሚያቸው በተለይ ተለቅ ያሉ ታካሚዎች ነበር። ከዚህ በፊት ወደ ጽንሁማን ክፍል ኮምፓራቲቭ ላይ ስናየው የሚበዙት አሁን ወደ ሰርድ ዌቭ ላይ ስንመጣ ግን ያ ላይክ ወደ አርባዎቹም አካባቢ የሚሆኑ ታካሚዎች አይሲዩ ላይ ሲገቡ ይስተዋላል። ይህ እንግዲህ እንደ ሆስፒታል የተለያዩ በርደኖች ይኖራሉ። በተለይ ኦክሲጅን አቅርቦት እንግዲህ ከረንት ላይ ጥሩ ነው ያለው። ከዚህ በፊት የሆነ ጊዜ ችግር ገጥሞ ነበር። አሁን ግን ጥሩ ሁኔታ ላይ ነው ያለው። ከዛ ውጭ ግን ያው እንደ ሀገር የመካኒካል ቬንትሌተር የማሽኖች እጥረቶች አሉ። እንግዲህ ያንን አሁንም እንደዚህ አይነት እንትን ይገጥመናል ብለን እናስባለን። ግን የተቻለ መጠን ደግሞ ማድረግ የምንችለውን እያደረግን እንገኛለን። ባለፉት ወራት ትንሽ ቀነሰ ተብሎ ነበረ ከሌሎች ሀገር ሲነጻጸር በጣም በተዋሲውም የሚያዘው ሰው ቁጥሩ ቀንሶ ነበረ። ባለፉት ሳምንታት ደግሞ በጣም እየጨመረ ነውና ምክንያቱ እንደው ምን ይመስሎታል? እንደ ሕክምና ባለሙያ እንደ ሌላው ሀገራት ወረርሽኝ ሀገርም ያው በዌብ ነው እንግዲህ እየመታን ያለን ብዬ ነው ማስበው በተለይ እንግዲህ የአሁኑ ከአንድ ከሶስት ሳምንት ከአራት ሳምንት ጀምሮ ከፍተኛ የሆኑ የታካሚዎች ቁጥር እያስተናገድ እንገኛለን ይህ እንግዲህ የቫይረሱ አንደኛ እንደ ባለሙያ እንግዲህ ማስበው ነገር ያው የቫይረሱ ስትሬን ወይም ደግሞ ዴልታ ቫሪያንት የሚባለውም እንደ አንድ ምክንያት ሊሆን ይችላል ብዬ ነው ኤክስፔክት ማደርገው። ከዛ ባሻገር ግን ምናልባት የቫክሲን ከቨሬጃችንም እኛ ጋር ገና ትንሽ ስለሆነ ምናልባት ከጥንቃቄ እንግዲህ መጉደልም ጋር የቅድመ መከላከያዎችን መርሆችን አለመከተል እነኝ ያገኙ ያው አስተዋጽኦ ያደርጋሉ የሚል አስተያየት ነው። በኤካ ኮተቤ የኮቪድ አስራ ዘጠኝ ህክምና ማዕከል ህመምተኞችን እየረዱ ከሚገኙ የህክምና ባለሙያዎች መካከል በተዋሲው የተያዙ ቢኖሩም እስካሁን የከፋ ነገር አልገጠመንም ይላሉ ዶክተር ናትናኤል። ሐኪሞቹ ራሳቸውን ከተዋሲው ሊከላከሉበት የሚያስችላቸው ቁሳቁስ አቅርቦትን በተመለከተም አልተጓደለብንም ነው ያሉት። ስለ ተዋሲው ህብረተሰቡ ያለውን ግንዛቤ አስመልክቶ ዘጋቢያችን ስዩም ጌቱ ካነጋገራቸው መካከል በአዲስ አበባ የኮልፌ አስኮ አካባቢ ነዋሪ የሆነው ተሾመ ደሳለኝ አንዱ ነው። ተሾመ በአሁኑ ወቅት የሚታየው የሕብረተሰቡ መዘናጋት ወረርሽኙ ስለመኖሩ የረሳ አስመስሎታል ይላል። በትራንስፖርቴሽን አካባቢ ብዙ ጥንቃቄ ሲደረግ አናየም። ኖርማል፣ ምንም ኮቪድ ሳይሆን ጉንፋን ያለም አይመስልም። መስሪያ ቤቶች ላይ መጠቀም ያገልግሎት ሰጪ ተቋማት፣ ሆቴሎች፣ ካፍቴሪያ ምናምን ብትገባ እንደዚሁ ጥንቃቄ የሚያደርግ ሰው የለም። ምናልባት አንተ ማስክ አድርገህ ስትገባ የተለየህ እንዲያውም አካባጅ ምናምን ነገር ተብለ ልታየ ትችላለ። እንደዚሁ ሚዲያዎችም እንደዚሁ ይሄን አዌርነስ የመፍጠሩ ስራ በትክክል በደንብ እንደሚፈለገው እየተሰራ አይደለም። ስለዚህ ከዚህ አንጻር ስናየው ለሶስተኛ ጊዜ በሽታ ከመጣ ምናልባት አስጊ ሁኔታ ሊሆን ይችላል እና ጥንቃቄያችን በጣም ቀይ ምልክት ያሳያል ብዬ አስባለሁ። መሰረትም የአዲስ አበባ ከተማ ነዋሪ ናት። አብዛኛው ሰው የአፍና አፍንጫ መሸፈኛ እንደማይጠቀም ታዝባለች እስከ አምና 2012 ሰኔ ድረስ ትንሽ ጥንቃቄ ነበረ። ከዛ በኋላ ግን ያለው ተመሳሳይ ነገር ነው። ባስ ውስጥም፣ ታክሲ ውስጥም፣ ትራንስፖርት ላይም፣ ሁሉም ቦታ በፊት የሚደረገው ሁሉ ጥንቃቄ ቀርቶ ሰው በሰው ላይ እየተጫነ ስለሆነ ምንም ጥንቃቄ የሚታይ ነገር የለም። እኔ ማክስ አደርጋለሁ ሳይንታይዘር ጠቀማለሁ፣ ግን ምንም ትርጉም የለውም። ባስ ላይ ተጋፍቼ ነው የሚገባው። ማህበራዊ ቦታ ውስጥ ሰው መሀል ነው የሚሄደው። አንዳንድ ሰዎች በእርግጥ ጥንቁቆች ናቸው። ሰማኒያ ፐርሰንት ግን ማክሱንም እየተውት ነው። ዘጠና አምስት ፐርሰንት ሳይንታይዘር በእጁ የሚሰው የለም። ስለዚህ በጣም ስጋት ያጭራል። የኤካ ኮተቤ የኮቪድ ህሙማን መታከሚያ ማዕከል ዋና የህክምና አገልግሎት ኃላፊ ዶክተር ናትናኤል በክረጽዮን ህብረተሰቡ ራሱንም ሆነ አብሮት የሚኖረውን ወገን ከዚህ ተዋሲ ሊከላከል ይገባል ሲሉ ይመክራሉ። ለማለት እንፈልገውን ለህብረተሰቡ በተቻለ መጠን ይህ ቫይረስ አሁንም በጣም ብዙ ዳሜጅ እያስከተለን ያለው ስለዚህ መከላከያዎችን ባለመዘናጋት መጠቀም አስፈላጊ ነው ብዬ አስባለሁ። አንደኛ ራሱን ፕሮቴክት ከማድረግ አንጻር፣ ሁለተኛም ደግሞ አብሮን የሚኖሩትን ቤተሰብ፣ ጎረቤት፣ ጓደኛ፣ ሁሉንም ከመከላከል አንጻር ይህንን መከላከያ መጠቀም ምንም የሚጎዳን ነገር የለም ብዬ አስባለሁ። ከዛ ባሻገር ምናልባት ክትባቱን በተመለከተ አንዳንድ የህብረተሰብ ክፍሎች ላይ የክትባቱን ታማኝነት ላይ ጥርጣሬ ይገባቸዋል ወይም ለመከተብ ፍላጎት አላማሳየት ይኖራሉ። ግን ለራሳቸውም ሲሉ ለህብረተሰቡም ሲሉ የቫክሲን ከቨሬጃችንን ከፍ ማድረግ አለብን እንግዲህ ኢንፌክሽን ይኖራል፣ ግን አብዛኛውን እንግዲህ የተከተቡት አካባቢዎችም ኮቪድ በሚይዛቸው ጊዜ ለህልፈትም አይዳረጉም ብለን ስለምናምን በተቻለ መጠን እንዲከተቡ ማሳሰብ ወዳለው። ክትባትን በተመለከተ የአዲስ አበባ ጤና ቢሮ ከአንድ ሚሊዮን በላይ ሰዎች ለማዳረስ አቅዶ መዘጋጀቱን ገልጿል። ዶክተር ዮሀንስ ጫላ የአዲስ አበባ ጤና ቢሮ ኃላፊ በቂ ክትባት አለ ነው ያሉት። ክትባቱን በተመለከተ በቂ የሆነ ክትባት አለ። እንግዲህ በቂ የሆነ ክትባት አለ ስንል ግን ቅድሚያ የሚሰጣቸው የህብረተሰብ ክፍሎች ይኖራሉ። ማንኛውም የህብረተሰብ ክፍል እድሜው ከ35 ዓመት በላይ ከሆነ ክትባቱን ማግኘት ይችላል። እንዲሁም እድሜው ከ18 እስከ 35 ዓመት የሆነው የህብረተሰብ ክፍል ተጓዳኝ የጤና ችግር ካለው ይህንን ክትባት ማግኘት ይችላል። የጤና ሚኒስቴር ትናንት አመሻሹ ላይ ባወጣው ያለፉት 24 ሰዓታት የኮቪድ ምርመራ ውጤት መሰረት 6353 ሰዎች ተመርምረው 927 ሰዎች በተዋሲው መያዛቸው ተረጋግጧል። 510ሩ ደግሞ በጽኑ ህመም ላይ እንደሚገኙ አመልክቷል። እስካሁን ኢትዮጵያ ውስጥ በአጠቃላይ 296731 ሰዎች በተዋሲው መያዛቸው 270,271 ደግሞ ከህመሙ ማገገማቸው 4571 ሰዎችም ሕይወታቸው ማለፉን የጤና ሚኒስቴር መረጃ ያመለክታል። ከ2.3 ሚሊየን በላይ ሰዎችም የኮቪድ-19 ክትባት መውሰዳቸው ተገልጿል። ተዋሲው፣ መስፋፋቱን በማስመልከት ከስድስት ዓመት በታች ከሆኑ ህጻናትና የመተንፈሻ አካል ችግር ካለባቸው ሰዎች በቀር በማንኛውም ስፍራ የአፍና አፍንጫ መሸፈኛ አለማድረግ መከልከሉን የሚያመለክት ድንጋጌ በድጋሚ ወጥቷል። አድማጮች፣ ማብራሪያ የሰጡንም በማመስገን ለዕለቱ ያልነውን እናብቃ። ሸ ለገሰ ነኝ። ሰላም ሁኑ።